የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊና የኖቤል የሰላም ሽልማት ተሸላሚው ኮፊ አናን በአጭር ጊዜ ህመም ከትናንት በስቲያ ቅዳሜ አርፈዋል። ሚስተር አናን በሰማኒያ ዓመት እድሜያቸው በርን ስዊትዘርላንድ ውስጥ በሐኪሞች እየተረዱ ሳሉ ቤተሰቦቻቸው ባሉበት ህይወታቸው ማለፉን ሊሳሽ ላይን ከጄኔቫ ዘግባለች። በዓለም አቀፍ ማህበረሰብ አገልጋይነታቸው የሚታወቁት ኮፊ አነን በቆሙለት ዓላማ በተለይ ደግሞ በመላው ዓለም ሰላምና መረጋጋት እንዲሰፍን ባደረጉት አስተዋጽኦ አፍሪካ ልታስታውሳቸው ይገባል ብለዋል። እንደ ኤሮፓውያን አቆጣጠር ከ1992 እስከ 94 የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ምክትል ጸሐፊ የነበሩት ፕሮፌሰር ጄምስ ጆና ጄምስ በቲ ፕሮፌሰር ጆናን አነጋግሮ ዘግቧል። አዲሱ አበበ ሁለቱንም ዘገባዎች አቀናጅቶ ተከታዩን አዘጋጅቷል። በኮፊ አናን ሞት ምክንያት የሚላኩ የሀዘን መግለጫዎች እየጎረፉ ባሉበት በአሁኑ ወቅት የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥም ባወጡት መግለጫ አናን ጓደኛና መምህራቸው እንደ ነበሩ አውስተዋል። የኮፊ አናን የመልካም ስነ ምግባር አርአያነት ለምንጊዜውም ጸንቶ የሚቆይ ነው በማለትም ጎትሬሽ በመግለጫቸው አክለዋል። በተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከልብ የመነጨ ሐዘን የተሰማቸው መሆኑን በሰጡት መግለጫ ከኮፊ አናን ጋር የነበራቸውን የቅርብ ወዳጅነት አውስተው ዓለም ኮፊ አናንን በማጣቷ እንደምትጎዳም ገልጠዋል። የኮሚሽነር ዘይድ ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ ሲናገሩ ሁለቱ ሰዎች የአባትና ልጅ ግንኙነት ነበራቸው ብለዋል። ሚሽነር ግ ከፍተኛ ኮሚሽነር ዛይድ አልሁሴኒ የመብት ጥሰትን በተመለከተም ሆነ መብታቸው ስለተረገጠ ሰለባዎች በሚናገሩበት ጊዜ ሁሉ የኮፊ አናንን ምክር ይሻሉ። የሰብአዊ መብት ጥሰት ስለተፈጸመባቸው ሀገሮች ለመናገርም ቢሆን የኮፊ አናንን ምክርና አስተያየትን ያስቀድማሉ። እንደ መምህራቸው ነበርና የሚቆጥሯቸው፣ ብዙውን ጊዜ ተመሳሳይ ሀሳብ ያንጸባርቃሉ። ኮፊ አናን ከተባበሩት መንግስታት ድርጅት ዋና ጸሐፊነታቸው በጡረታ ከተገለሉ በኋላ ስዊዘርላንድ ነው የኖሩት። በዚያም በሕይወታቸው ሙሉ የኖሩበትን የሰላም ዓላማ ተግባራዊ ለማድረግ ይችሉ ዘንድ በስማቸው የሚጠራውን ድርጅት ኮፊ አናን ፋውንዴሽን የተሰኘውን መመሥረታቸው ይታወቃል። በቀድሞው የደቡብ አፍሪካ ፕሬዝዳንትና በፀረ አፓርቴድ መሪው ኔልሰን ማንዴላ የተቋቋመውን በእንግሊዝኛው ዚ ኤልደስ የሚባለውንና ስለ አረጋውያን መብት መከበር የቆመውን ድርጅት በሊቀመንበርነት ሲመሩ እንደነበርም ይታወቃል። ኮፊ አናን የጋና ተወላጁ ኮፊ አናን አፍሪቃን ላፍታም እንዳልዘነጓት ይነገርላቸዋል። የአህጉሪቱን ልማት፣ የጤና ጥበቃና የሰብአዊ መብት ጥበቃ በተመለከተ ያለ መታከተ መሥራታቸውም ተገልጧል። አናን እንደ አውሮፓ አቆጣጠር በ2001 ዓ ም ለሰብአዊ መብት ጥበቃ ያበረከቱትን አስተዋጽኦ ከግምት ያስገባ የሰላም ኖቤል ሽልማት ተሸላሚ እንደነበሩ አይዘነጋም። ፕሮፌሰር ጄምስ ዮናህ በተባበሩት መንግሥታት ድርጅት እንደ አውሮፓ አቆጣጠር ከ1992 እስከ 1994 የፖለቲካ ጉዳዮች ምክትል ዋና ጸሐፊ ነበሩ። ኮፊ አናን በቆሙለት በተለይም ሰላምና መረጋጋት በመላው ዓለም እንዲሰፍን ባደረጉት አስተዋጽኦ አፍሪቃ ልታስታውሳቸው ይገባል ይላሉ። ድንገተኛ ህልፈታቸው አስደንጋጭ ነበር። እኒህ የአፍሪቃ ኩራት የሆኑ ዲፕሎማት ለሰብአዊ መብት ከበሬታ የነበራቸው ጽኑ አቋም ሁሌም የሚታወሱበት ባሕርያቸው ነው። በአንድ የደቡብ አፍሪቃ ጉብኝታቸው ድህነትና ጭቆና ተለያይተው አይታዩምና ነጻነት ማለት ከእነዚህ ከሁለቱም ነጻ ሲኮን ብቻ ነው ያሉበት ንግግራቸው ሁሌም ይታወሳል። ኮፊ አናን ምንጊዜም ሲታወሱ የሚኖሩ ናቸው በማለትም ፕሮፌሰር ጄምስ ዮናህ ከጄምስ ቤቲ ጋር ባደረጉት ውይይት አጠቃለዋል።